ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል የሚፈጠሩ ችግሮች አሉና እሱ ነገር በአርቲስቶች አይን ወይም ደግሞ በእነሱ ስዕል ምን ይመስላል የሚለውን ነገር ለማየትና ስለ ፒስፉል ቦርደር ላንዶች አዌርነስ ክሬት ለማድረግ ስለፈለግ ነበረ ከጂአይዜድ ኢትዮጵያና ከአፍሪካን ዩኒየን ጋር በመሆን ፕሮጀክቱን የጀመር ነው። ከሰሞኑ ከሰማንያ በላይ ወጣቶች እንደተሳተፉበት የተነገረለት የኔ ሰላማዊ ድንበር የሚል ርዕስ የተሰጠው የወጣቶች የስዕል ርዕይና የውድድርም ተከናውኗል። ስለ ዓላማውና ይዘቱ የሚነግሩን እንግዳ ዛሬ ምሽት ይዘን መጥተናል። ይህንንና ሌሎች ጉዳዮች የተካተቱበትን ስርጭት አብታሙ ስዩም ይመራል። ኤልያስ አስማሪ ደግሞ የድምፅና የምስል ምንድስ እንደሆን ይከውናል። አብሯችሁን ስለምታመሹ በእጅጉ እናመሰግናለን። አስቀድመን ወደ ቀዳሚው ዝግጅት እንሻገር። አንድ ሰፈር ውስጥም ሆነን ቦርደር ምክንያት የሚፈጠሩ ችግሮች አሉና እሱ ነገር ጋቢና ቪኦኤ ወጣቶች ላይ የሚያተኩሩ የአሜሪካ ድምፅ ልዩ መርሃ ግብር ነው። ከሰሞኑ የእኔ ሰላማዊ ድንበር በሚል ርዕስ በርካታ ወጣቶች የተሳተፉበት የስዕል ውድድርና አውደ ርዕይ በአዲስ አበባ ከተማ ተከናውኗል። በግለሰቦች እስከ ሀገራት ድረስ የፍጥጫ ምክንያት የሆነውን የድንበር ጉዳይ በተመለከተ ሰዓሊያን ያላቸውን እይታ ለማንጸባረቅ የተሰናዳውን ይህንን ዝግጅት ያስተባበረው ቅርንፉድ ሚዲያ የተባለ የወጣቶች ተቋም ነው። ስለ ዝግጅቱ የበለጠ ለማወቅ የቅርንፉድ ሚዲያ መስራችና ዋና ስራ አስኪያጅ የሆነውን መቅደም ደረጀን በስልክ መስመራችን አግኝተነዋል። ድርጅታችን የተለያዩ እንደዚህ አይነት ወጣቶችን የሚያገናኙ ዝግጅቶችን ያዘጋጃል። አንድኛው ፕሮግራማችን በየአመቱ የሚካሄደው ከዚህ በኋላ ማይ ፒስፉል ቦርደር ላይንስ በሚል ርዕስ የሚዘጋጀው የአርት ኤግዚቢሽን ኮምፒቲሽን እና ኤግዚቢሽን ነው። ሶ ኤግዚቢሽኑንም ያሰብንበት ኮንሰፕት ሀገራችን ላይም እንዲሁም ሌሎች ሀገር ላይም የሚፈጠሩ የተለያዩ ችግሮች አሉ። እንደዚሁ ከቦርደር ጋር የተገናኙ እንኳን ከሀገር ሀገር ሆኖ እዚሁ አንድ ሀገር ውስጥም ሆነን የተለያዩ ችግሮች ይፈጠራሉ። አንድ ሰፈር ውስጥም ሆነን ቦርደር ምክንያት የሚፈጠሩ ችግሮች አሉና እሱ ነገር በአርቲስቶች አይን ወይም ደግሞ በእነሱ ስዕል ምን ይመስላል የሚለውን ነገር ለማየትና ስለ ፒስፉል ቦርደር ላንዶች አዌርነስ ክሬት ለማድረግ ስለፈለግ ነበረ ከጃይዜድ ኢትዮጵያና ከአፍሪካን ዩኒየን ጋር በመሆን ፕሮጀክቱን የጀመርነው ማለት ነው። ስለዚህ በአጠቃላይ የከባቢያዊ ቢሆናሉ ቀጠናዊ ድንበሮችን በተመለከተ ሰላማዊ እይታን ለማበረታታት በእነዚህ ጉዳዮች ላይ የሰዓል ያንን እይታ ለማንጸባረቅ ነው ማለት ነው የተዘጋጀው። ዝግጅቱ ምን ያክል ወጣቶች ተሳተፉ? የወጣቶች ስራዎች ትኩረትስ ምን ነበረ? በውድድሩ ላይ ከሰማኒያ የሚበልጡ ወጣት ሰዓሊዎች ተሳትፈውበታል። ከሰማኒያዎች ሀያ አንድ ምርጥ የሚባሉትን መርጠን ከነዚህ ውስጥ ደግሞ ሶስቱ ተሸልመዋል ማለት ነው። ኦቨሮል ያለው ነገር እኛም ፕሮሞት ስናደርገው ስናስተዋውቀው የነበረው ያው በዲጂታል መልኩ ነበረ። በሶሻል ሚዲያዎችን ተጠቅመ ነበረ። ጥሩ የምንፈልጋቸውን ሰዎችንም አይቶት እንዲሁም ጊዜ የሚያለፈባቸው የተወሰኑ ሰዎች አሉ። በጊዜ ሰብሚት ሳያደርጉ ሁሉም ነገር ፎቶ አንስተው የሚልኩትም በዌብሳይት ነበር ዲጂታላይዝ በሆነ መልኩ ነበረ። ያ ያ ነበር ወጣቱ እንዲሳተፍ ያደረገው ከተሳታፊም ጀምሮ ከአሳታፊ ከአወዳዳሪ፣ እንዲሁም ከኛም ካምፓኒ ድርጅት ጀምሮ የወጣቶች ስለሆነ በጣም በሚገባ ነው ወጣቶችን ያሳተፈው። አርት ኤግዚቢሽኑም ሲጎበኙ የነበሩት የተለያዩ ወጣቶች ነበሩ። ሰላማዊ መንገዶችን በማመላከትም ሆነ የወጣቶችን ህልም በማንጸባረቅ ረገድ ምንድን ነው ጠቀሜታቸው መሰል ኤግዚቢሽኖችን ማዘጋጀት? ብለታስባለ መቅድም ወጣቱ ብዙ ሀሳብ አለው፣ ብዙ ማለት የሚፈልገው ነገር አለው። ሰው እነዚህን ነገሮች ማውጣት የሚችለው በእንደዚህ አይነት መድረኮች ነው። ስፔሻሊ ከአርት ጋር ከግጥም ጋር በተገናኙ ነገሮች ማለት ነው። ኮሚኒቲውም ሰርቫይቭ እንዲያደርግ ትራይቭ እንዲያደርግ አዳዲስ አይዲያዎች እንዲፈልኩ እንዲወጡ ያደርጋሉ እንደዚህ አይነት ኢንጌጅመንቶች፣ እና እኛም እነሱን ነው የምናበረታታው። ይሄ የመጀመሪያ ጊዜያቸው አይመስለኝም። ከዚህ በኋላስ ባለው ጊዜ ውስጥ በተለይ ኢትዮጵያ ውስጥ ባለው ሰላምና መረጋጋትን በተመለከተ ሊሆን ይችላል፣ በአጠቃላይ የወጣቶችን ተሳትፎ በሚጠይቁ ስራዎች ላይ ምን አይነት ስራዎችን ልታከናውኑ አስባችኋል? እንደውም አሁን በቅርቡ አንድ ህብረ ቃል የሚባል ፕሮግራም አለ ህብረ ቃል በየአመቱ ለወርልድ ፖትሪ ዴይ የሚዘጋጅ ወይም ለአለም አቀፍ የግጥም ቀን የሚዘጋጅ ፕሮግራማችን ነው እና አሁን ደርሷል። እና በዚህ አመት ፎከስ የምናደርገው ህብረ ቃልን እና ህብረ ቀለማት ብለን ሁለቱን የአርት እይታዎችን አንድ ላይ አቀናብረን ለአንድ ሳምንት ሙሉ ሀገሩን ሙሉ ትሩ አውት አዲስ አበባ ኢትዮጵያ እንዲከበር ለማድረግ አላማ ይዘን እንግዲህ እየተንቀሳቀሰ እንገኛለን። አሁን ድርጅታችን ያው ቅሮን ፉድ ሚዲያ እና ግጥም ሲጥም የሚባል አንድ ፓርትነር አለ ከእነሱ ከነሱ ጋር በመሆን አንድ ላይ የምናዘጋጀው ፕሮግራም ይኖራል እና እዚህ ፕሮግራም ላይ የተለያዩ በየቤታቸው የአርት ችሎታ የስዕል፣ የግጥም፣ የመሳሰሉትን ችሎታዎች ይዘው ተቀመጡ አሉ ሰው እነሱን ለማውጣት እና ሾኬስ ለማድረግ ነው። ላስት ይር ስናዘጋጀው በጥሩ ሁኔታ ነበረ። ኢቨን ሚዲያ ሽፋን አግኝቶ ነበር ቲቪዎች ላይ ተላልፎ ነበረ። ሶ ያን ያን አሁንም አሁንም ድጋሚ አድርገ ነው ተለቅ ባለ ሁኔታ በየሰፈሩ በደንብ ፕሮሞት አድርጎ ያው ቀኑን ማክበር እና ስለ አርት ማውራት ነው የሚሆነው ማለት ነው ኔክስት እቅዳችን። ከመለየታችን በፊት የወጣቶችን ተሰጥኦው በአንድ በኩል እንዲሁም ደግሞ ለማህበረሰብ ደግሞ እጅግ ጠቃሚ የሚሆኑ መልእክቶችን ደግሞ በሌላ በኩል የሚገልጹ መድረኮች እንዲበራከቱ ምን መደረግ አለበት ብለህ ትመክራለህ? ያው እንግዲህ እንደዚህ አይነት መድረኮች እንዲደረጉ ኦፖርቹኒቲዎች ክሬት መደረግ አለባቸው። ከተለያዩ ድርጅቶች ከመንግስትም ሊሆን ይችላል። አሁን ለምሳሌ እኛ ይህንን ነገር እናዘጋጅ የሆነውም በኤዩ እና በጂአይዜድ ምክንያት ነው። እና እንደዚህ አይነት ድርጅቶች ኢፍ ዜይ ኪፕ ኦን ሰፖ ሰፖርት የሚያደረጉ ከሆነ እንደዚህ አይነት ኮዞችን በደንብ እየበዙ ይሄዳሉ። ኮሚኒቲውም የአርት ኮሚኒቲውም እየበዛ ጥሩ ነገርን መፍጠር እንችላለን፣ ሀገራችን ላይ ማለት ነው እና መንግስት ደግሞ አንዳንዴ ፋሲልቴት ማድረግ እንደዚህ አይነት አሁን ለምሳሌ ይህንን ሀገር አቀፍ ደረጃ እንኳን ብናረገው አርት ኮምፒቲሽንና ኤግዚቢሽንን በየሀገሩ ያሉትን ችግሮች በየሀገሩ ያሉ አርቲስቶች መግለጽ ይችሉ ነበር እና ሞር አቴንሽን ከሰጠነው ሞር አዌርነስ በእንደዚህ ወጣ ባሉ መንገዶች መፍጠር እንችላለን ላሉ ያሉን ኢሹዎች ሀገራችን ውስጥም በእንደዚህ አይነት መልኩ እንዲያውቀው ማድረግ ሞር ችግሮቹ እንዲፈቱ ሰውም አዌር እንዲሆን ያደርጋል ብዬ ገምታለሁ። እጅግ በጣም አመሰግናለሁ። መቅደም ደረጀ፣ ማይ ፒስፉል ቦርደር ላይን ወይንም የኔ ሰላማዊ ድንበሮች የተሰኘውን በቅርቡ የተካሄደውን የስዕል አውደ ርዕይ ያዘጋጀው ቅርንፉድ ሚዲያ በኃላፊነት ታገለግላለህ ለአጋራህን መረጃ ሁሉ በእጅጉ እናመሰግናለን። እናመሰግናለን። በጣም እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ቀጣዩም ዝግጅት ከኪነ ጥበቡ ዓለም ጋር በተወሰነ መንገድ ያገናኘናል። አዲስ አበባ ተወልዶ ያደገው ዳግም ገብሬ በተፈጥሮ የተሰጠውን የስዕል ጥበብ በማህበራዊ አውታሮች ላይ ካገኛቸው ማስተማሪያዎች ጋር አቀናጅቶ ቀልብ ሳቢ ስራዎችን ለእይታ በማብቃት ላይ የሚገኝ ወጣት ነው። ዳግም በተለይ በክር በሚሰራቸው የእደ ጥበብ ስራዎች መልካም ምላሽን ከማግኘቱ በተጨማሪ አትራፊ የመተዳደሪያ መላም ሆኖለታል። እውቀቱን ለሌሎች ወጣቶችን በማካፈል ላይ ይገኛል። የአዲስ አበባው ዘጋቢያችን ገብረ ሚካኤል ገብረ መድህን ከዳግም ጋር አጭር ቆይታ አድርገዋል። አመሰግናለሁ በጣም ዳግም ገብሬ እስኪ ራስህን አስተዋውቅ። ሰው ልጅ ያደግኩት አዲስ አበባ ነው። ከኬጂ እስከ አስረኛ ክፍል ሰላም የህፃናት ማሳደጊያ መንደር፣ ብዙዎች ያውቁታል። ታዋቂ ትምህርት ቤት ነው። እዛ ነው እስከ አስር የነበረኝን ትምህርት የጨረስኩት ጥሩ ቆይታ ጥሩ የትምህርት ጊዜን አሳልፍ ያለው። በመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ በጃዝማች ወንድራድ መሰናዶ ትምህርት ቤት 11 ና 12 እስከ 2006 ዓመተ ምህረት አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን አራት ዓመታት የሚሆነውን ደግሞ ከአዲስ አበባ በመውጣት ወደ ደቡብ ወሎ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤ ነው የተመለስኩት። በዛውም ደግሞ ጥሩ ጥሩ የሆኑ ውጣ ውረዶችን፣ ህይወት ምን ማለት እንደሆነ፣ ወጣትነት በምን እንደሚፈተን፣ ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ሆቴል ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበረ። ከዚህ ሙያ ጋር እንዴት ተዋወቅ? የሙያችን ዘርፍ የክር ጥበብ ነው የሚባለው፣ በውጭዎቹ ስትሪንግ አርት ይሉታል። ወደ እኛ ሀገር ዶሚኔት እያደረገ ያለ የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር፣ እንደኔው ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤት አላላቸው የስዕል ተሰጥቶ ይጠይቃል። እኔ ደግሞ ከልጅነት ጀምሮ በጣም የስዕል አፍቃሪ ነኝ። ለስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስታውሳለሁና አልሞስት አራት አመት እየተጠጋ ነውና፣ በዛን ጊዜ ነበረ። በቲቪ ነው ያየሁት መጀመሪያ ይህንን የክር ጥበብ። እና ደነቅ ስዕልን በእስራስ በብሩሽ በተለያዩ ነገሮች እሞክር ነበር ለራሴ ክረምቱን ለማሳለፍ ራሴን ስለሚያዝናናኝ፣ በዚህ አጋጣሚ በሚስማር መሰራት መቻል ምሳቅ በጣም የተደነኩትና ለምን ራሴ አልሞክረውም የሚል በምኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች፣ የቤት እቃዎች፣ ቁሳቁሶች የሚወጡበት መንደር ነው፣ የኢንዱስትሪ መንደር። እዛ ደግሞ አሁን እኔ የምልህን የክር ጥበብ መስሪያ ግብዓት የሆኑ እቃዎችን እነሱም ለሶፋ፣ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሳይ ነው። በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ። ግራጁዌት አድርጌ የመጣውበት ዲፓርትመንት ሜካኒካል ኢንጂነሪንግ፣ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረም እና ስራ እስከማገኝ ድረስ ለምን አልሞክረውም? ለምን ውስጥ ያለውን ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ እቃዎችን መጠየቅ ጀመርኩኝ። ሰዎችም ይሰጡኝ ጀመረ። ግብአቶችን ሰብስቤ ባለው ማቴሪያል መሞከር ጀመርኩ። እንዳልኩ በሰዎቹ ዘንድ የነበረው ተቀባይነት በጣም አሜዚንግ ነበረ። በጣም ያ ደግሞ በጣም ተነሳሽነት ፈጠረብኝ። ምናልባት የመጀመሪያ የስራዬ ላይ ሰዎቹ አይተው ወይ ምንድን ነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ችል ነበረ። በዛው ቀጠልኩ። ራሴን ማበረታት ጀመርኩ። ቤተሰብን ጋር በጣም ያምራል። እኔ ትንሽ ሞክሬ ያስጠላኝን ስራ እናቴ ተው እንጂ አንተ ይህንን ቲቪው ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ ገባውበት አሁን ከሳልካቸው ስዕሎች ወይ ከሰራሃቸው የክር ጥበብ ስራዎች የተለያዩ ስዕሎችን እያየን ነው። እና ስራ ምን ያህል እየተዋወቀ ነው? ምን ያህል እያደገ ነው? ምናልባት አነሳሴ ዛሬ የደረስኩበት ደረጃ ትልቅ ነገር ነው። ገንዘብን ፈልጌ አልጀመርኩትም። እንዳልኩ ስራ ፈልግ ነበረ በተመረኩበት ሙያ። ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘ ነገር ቀጥታ ወጥተ ሽያጭ አትፈጽምም እና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞ የነበረ። እቃውን የምገዛበት ማቴሪያል አልነበረኝም ከአጠገቤ የነበሩት ያው እናትና አባቴ ሰፖርት ያደረጉኛል። በዛን ነው የዘለኩትና ሰዎች ጋር ከሙያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ሂስም ያደረጉኝን ይህንን ብጨምርበት ይሄ ቢቀር ሚስማሩ እንዳይታይ ብታረገው እና የመሳሰሉ ብዙ አይነት አስተያየቶች፣ እነዚህ ነገሮች እየተሰጠ የመጣው ምናልባት አንዳንዴ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ። ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸውም ላይ ትልቅ እምነት ምንም ሳይኖርህ ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ህይወት አስተምሮኛል። በደንብ ሙያውንም አክብሬው ውስጥ ያለውንም ተስጦ አክብሬው ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ እቃ አምነውበት ነው ገዝተውኝ የሚሄዱትና አሪፍ ገበያ ያለኝ የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ እንዳልኩ የሰሯቸው እየሰራሁት ያለትን ፕሮጀክት አውጥቼ ትልቅ ደረጃ መድረስ የሚፈልግ አይነት ሰው ነው። ይሄ ስራ ራስህን ምን ያህል ለውጡሃል? ምን ለውጥ አየህ እዚህ ስራ ከተሰማራህ በኋላ? ሁሉም ስራ የሚፈትናቸውን አይነት ነገር ነው የፈትነው? የክር ስራ ግን ሲመስለኝ ይሄ ትንሽ ጠንከር ይላል። ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድ ይላልና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፌዋለሁ። ያው ስትሪት አርት ነው እንደ ስትሪት አርት ነው እየሰራሁት ያለሁት። በደንብ ደግሞ አግዙኛል እዛ ጋር መሆኔ ሰዎች እየሰራው ኮሜንቶችንም እንድቀበሉ ያለውበት፣ እንደዚያ ትግስት እንዳለ፣ ታታሪ እንደሆንኩኝ፣ ውስጤ ትልቅ ጥበብ እንዳለ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ የነገሩኝ እቤቴ ቁጭ ብዬ ወይ የማይሆኑ ኢንተርኔት ላይ የማይሆኑ ቪዲዮዎችን እያየው ሳይሆን ካገኘሁት ዩቲዩብ ላይ ካየሁት ልሞክረው ብዬ ከተነሳሁት ነገር በዛውም አቀረው። እቤቴ ውስጥ ብቻ አይደለም የሞከርኩት። እስኪ ነገር እሸጠዋለሁ ወይ ብዬም ወጥቼ ተጋፍጨዋለሁ። እንዳልከው እንደጠየከኝ ጥያቄ ደግሞ ራስህን እንዴት አገኘው ነገር ለራሴ የሰጧቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጥ ያለ ልጅ ነው። እውነትም እችላለሁ። እውነትም ተስፋ መቁረጥ የለብኝም። ስራን ቁጭ ብዬ መፈለግ የለብኝም። ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያህል መልእክት ባይቀመጡ ቢሞክሩ፣ ውስጣቸው ያለውም ግጥምም ከሆነ ድምፅም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት። ዲጂታል ዘመን ላይ ነው ያለ ነው በጣም በአጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ብዬ አስባለሁ እና ራሴን በደንብ አግኝቼበታለሁ። እንዳልኩም በዜሮ ኢኒሻል ነው የተነሳሁት። ለሶስት አመታት ያህል ትንሽ ተቸግሬ ነበረ። ሰዎች ወደ እኔ ለመሰልጠን ቢመጡ ብቻ ነበር የዘለኩት። ከዛም በኋላ ግን ያው ኢንካም ጨመረ። ብቼን ስራዎች ሲበዙ ደግሞ ብቻን አሰራምና ልጆች አሰለጠንኩኝ። አሁን ኦልሞስት ወደ ስድስት ልጆች ከኔ ጋር አብሮ ይሰራሉ። እነዚህ ልጆች አምነው ብ ነው የመጡት። ብዙ ነገር ያሳየናል፣ ብዙ ነገር ያስተምረናል። እሱ ህይወቱን ለውጣል፣ እኛም ህይወታችንን ይለውጥልናል ብለው ነው የመጡት እና ውስጣቸው ያለውን ነገር ለማውጣት ነው ሁሌ የሚሞክረው አብረውኝ እየሰሩ አብረን እንድንለወጥ። ከነሱም ደግሞ አዳዲስ ሀሳቦችን እሰማለሁ፣ ሁሌም ኦፕን ነኝ፣ እነሱም የኔን ሀሳብ ይቀበሉኛል። በዚህ መንገድ ነው እየቀጠልን ያለ ነው። ያው ሳይኖረኝ የጀመርኩት ቢኖረኝም ባይኖረኝም አላቆሙም። ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማምን አይነት ሰው ነኝና፣ ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ። እንዳልከው ግን ስራውን ለማሳደግ ተግዳሮት ከሆኑብኝ ነገሮች ውስጥ ፋይናንስ አንዱ ነውና ትልቁ። ሌሎችም አሉ። የራሴ ገንዘብ አያያዝ ምናምን ራስ ላይ በደንብ መስራት እንዳለብኝ አውቃለው፣ እየሰራውም ነው ራሴ ላይ። ከዛ ውጪ ኢንቨስት የሚያደርግብኝ ሰው ደግሞ ባገኝ አብረን ማደግ እንችላለን ባይ። በጣም ነው ማመሰግነው። ጥሩ ቆይታ ነበረን። ዳግም መልካም ስራ መኝልል። እኔም በጣም ነው ማመሰግነው። ጋቢና ቪኦኤ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 2022 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ከጋቢና ቪኦኤ ጋር ነው ያላችሁት። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። ያዝነው ሳምንትም ሆነ እንግዲህ እዚህ እኛ ባለንበት በዩናይትድ ስቴትስ ደግሞ ያለፈውን ሳምንት ጨምሮ የበዓል ነው፣ የበዓል ሳምንት ነው። ኢትዮጵያ ውስጥ ደግሞ ቀጣይ ሳምንታት የተለያዩ ሀገራዊ በዓላት፣ ሃይማኖታዊ በዓላት የሚከበሩባት ሳምንት እንደሚሆን ይጠበቃል። ከነዚህ መካከል አንዱ ደግሞ የገና በዓል ነው። ታዲያ መጪውን የገና በዓል ምክንያት በማድረግ የአቅርቦት ክፍተት እንዳይፈጠርና ሕብረተሰቡ ላልተገባ ዋጋ እንዳይጋለጥ በአዲስ አበባ ክፍለ ከተሞች በተመረጡ መቶ 26 የእሁድ ገበያዎችና በዓሉን ታሳቢ በማድረግ በተከፈቱ ባዛሮች ህዝቡ በብዛትና በተመጣጣኝ በቂ ምርቶችን እንዲያቀርብ የኢትዮጵያ መንግስት እየሰራ እንደሆነ አስታውቀዋል። ቪኦኤ ያናገራቸው ነዋሪዎች ግን ብዙም የተለየ ዋጋ ቅናሽ አለማየታቸውን ገልጸዋል። የምጣኔ ሀብት ባለሙያዎቹ ፕሮፌሰር መንግስቱ ከተማና ዶክተር ፍቃዱ ገላው ደግሞ በዓል ሲመጣ በአል በመጣ ቁጥር የሚደረግ ጊዜያዊ እርምጃ ዘለቂታዊ የኢኮኖሚ መረጋጋትን አያመጣም ይላሉ። ደረጀ ደስታ በዚህ ጉዳይ ላይ ያዘጋጀው ዘገባ በመቀጠል ይሰማል። የፊታችን ቅዳሜ ለሚከበረው የገና በዓል መንግስት የኑሮ ውድነትን ታሳቢ በማድረግ የምርት እጥረትና የዋጋ ጭማሪ እንዳይፈጠር መዘጋጀቱን የንግድና ቀጠናዊ ትስስር ሚኒስቴር ኃላፊዎች ትናንት ለመንግስት መገናኛ ብዙኃን በሰጡት ጋዜጣዊ መግለጫ አስታውቀዋል። የፌዴራል ህብረት ስራ ኮሚሽን ከቅዳሜና እሁዱ ገበያ በተጨማሪ በአዲስ አበባ የዋጋ መረጋጋት ያመጣሉ በሚል 137 ሸማች ማህበራት የተለያዩ ምርቶችን በኤግዚቢሽን እና ባዛሮች ስላቀረቡ ህብረተሰቡ በተመጣጣኝ ዋጋ የሚፈ ልገውን ምርት እንዲሸምት የሚል ጥሪ አቅርበዋል። ይህ በአዲስ አበባ ገበያ በተለይም በመርካቶ ዋጋ ላይ ተጽዕኖ አሳድሮ ይሆን? በመርካቶ ሾላ እና ሽሮ ሜዳ አካባቢዎች በአገር ውስጥ ቱሪዝም ስራ መሰማራታቸውን የሚገልጹት አቶ የአየህራድ ተስፋዬ እንዲህ ይላሉ። እቃ ላይ ስለ እውነት ከሆነ ከዕለት ለዕለት ትንሽ ጨመር እያለ የሚታይ ነገር አለ። ምናልባት ቀነሰ ጥሩ ነው የሚባል ነገር የለም። ሁሉም አይተም ባይሆን ይቀርባል ነው እንጂ ቀነሰ የሚባል ነገር ብዙንም የአንዳንዱ አይተም ላይ አይቻል አቅምም ቀነሰ የሚለው ዋጋ ያን ያክል የሰማሁት መንግሥት መንግስት፣ በአንድ ወቅት እጅግ ሰማይ ወጥቶ የነበረውን የዘይት ዋጋ አለመረጋጋት ዘይት ገዝቶ ማስገባቱን አስታውቆ ነበር። አሁንም አለመረጋጋቱ የቀጠለ በመሆኑ የኢትዮጵያ ንግድ ስራዎች ስራ አስኪያጅ አቶ ቀጸላሸው አረጋ 43 ሚሊዮን ሊትር ዘይት ግዢ መፈጸሙን ትናንት በሰጡት መግለጫ አስታውቀዋል። ስማቸውን መግለጽ ያልፈልጉት የአዲስ አበባ ነዋሪ የተባሉትን ባዛሮች ወይም የኤግዚቢሽኖች ገና አለማየታቸውን ገልጸው አሁን ስላለው የገበያ ዋጋ ግን ይህን ብለውናል። እንዳልከው እኔ ገበያውን አላየሁትም፣ ግን እንደዛ የሚባል ነገር ነበረ። ኤግዚቢሽኖችም ነበሩ፣ የተዘጋጁ ኤግዚቢሽኖች እኔ አልገባሁም፣ ግን አለ የሚባል ነገር አለ። አሁን ባለው ሁኔታ እንዴት ነው እርስዎ እየተቋቋሙት ነው? ገበያውን ምንድን ነው? ዘይት ነው ዘይት አንድ ሺህ ብር ነው ያለው። ዱቄት ተባብር ነው ያለው። ማለት የተለየ ነገር የለውም፣ ቅናሽ የለውም። ቅናሽ የሚባለው ነገር ማለት ከነበረው ከነበረው አዎ ባለፈው ከወጣው አልቀነሰም እንዴ? አንድ ሺህ ብር ነው፣ አሁንም አንድ ሺህ ብር ነው እየገዛ ነው ያለነው ሱቅ ላይ በአማራጭነት ተዘጋጅተዋል ስለተባሉት የጎዳና ላይ የድንኳን ገበያዎች እና ባዛሮች አቶ ያየህ ራድ እንዲህ ይላሉ። ኤግዚቢሽን በየቦታው አሁን ለምሳሌ ከተማው ላይ እንዳጠቃላይ አሉ። እንደዚህ ቴንቶች ተጥለው ቅድሚያ ከሳምንትና ወደ ሳምንት በፊት በዓል በሚሆንበት ጊዜ ኦቪየስ ነው የተለመደ አያለው ሎንግ ስታንዲንግ የቆየ ነገር ነው። አሁንም ቢሆንም ዛሬ እንዳጋጣሚ ሆኖ ዋናውን ብርቱ ላይ ምዕራብ ሆቴል አካባቢ ላይ አሁን አይቻለው አለ ቴንት ነው። በጣም አቅርቦት አለ። የሌዘር አቅርቦት ስፓይሲዎች፣ ዶቄቶች አይነት እንደገና ደግሞ የምግብ ፓውደሮች አይነት ሽሮ፣ የተለያዩ ፖሬጆቹን ላሉ ልብስ የሀገር ውስጥም ሆነ ልብስ ኮተን ፕሮዳክቶች፣ ቀሚሶች፣ ጫማ፣ ቤልትና አለ አይቻለው አቅርቦቱ እና ከኖርማሉ ሽያጭ ስለሆነ እስከሆነ ይቀንሳል። መንግስት አማራጭ ናቸው ባላቸው ገበያዎችና በመደበኛው ገበያ መካከል ያለውን ልዩነት እንዲገልጹልን የጠየቅናቸው አቶ ያይህራድም ተከታዩም ብለዋል ልዩነቱን ያክል እንኳን ስራ ብዬ ኢንቴንሽና አላወዳደርኩትም ግን አሁን ሁለት መቶ ሶስት መቶ ሊትር ቢያንስ የሚሆን አሁን ቺሊ ሶስ አይነት ሚጥሚጣ፣ ወይም ድቁስ በርበሬ ነገሮችን አሁን እንደነሱ አይነት ኖርማል አሁን ሱቅ ሄደን መቶ ብር ልናገኛቸው የምንችለውን ሰባ አምስት ብር አምስት ብር ልዩነት የሚኖረው ልክ እንደዚህ አይነት ነገር ነው ያየሁት። በእርግጠኝነት ከኖርማል ሱቅ ሄደን ከምንገዛው ለውጥ አለ በት እሱ ለውጥ አለ። የምጣኔ ሀብቱ ባለሙያ ፕሮፌሰር መንግስቱ ከተማ የመንግስት ውሳኔ ጊዜያዊ ፎይታን ሊሰጥ መቻሉን ይገልጻል። ሉለአጭር ለአጭር ጊዜ በተወሰነ ደረጃ ገበያውን ያረጋጋል። አቅርቦትን ስለሚያሻሽል ማለት ነው። በተወሰነ ደረጃ በተለይ ከተሞች አካባቢ የነበረው አቅርቦት ላይ አቅርቦት መጠኑ ስለሚጨምር፣ ሁለተኛ ደግሞ ገበያውን ልናረጋጋ ይሄን እየሰራን ነው የሚለው መልእክት በራሱ ሸማቹም የሻጩም አእምሮ ላይ የሚያሳድረው የተወሰነ ተጽዕኖ ስላለ ለዚህ ለአመት ባለ ለተባለው ለአጭር ጊዜ ገበያውን ሊያረጋጋ ይችላል። ከተሞች አካባቢ ለዘለቄታውስ ውስ ለጊዜው ነው ያሉት ለዘለቄታ ያው ምን ያህል ምንድነው የሚኖረው ፋይዳ ምንድን ነው የሚመስሉት? ልክ ነው ያው የዋጋ እንግዲህ ግሽበቱ ላይ እኛ እንደዚህ አይነቱ ችግሩን ለጊዜው ለማክሰም ይሄ ኮሚቴ እየተቋቋመ የሚሰራው አይነት ያው ዘላቂ ነው ብዬ እኔ አላምንም እንዳንድ ሰው ማለት ነው። በዋናነት መሰራት ያለባቸው የዋጋ ግሽበቱን ለመቀነስ መሰራት ያለባቸው መሰራት ይኖርባቸዋል። እንዲ ችግር ሲከሰት ኮሚቴ እየተዋቀረ እንዴት እንቀንስ የሚል እሳት የማጥፋት አይነት መሆን ያለበት አይመስለኝም። በዋናነት ምርትን የማሳደግ ስራ ሁለተኛ ደረጃ መሰራት ይኖርበታል። አዲስ አበባ ብቻ ነው ወይ የኢትዮጵያ ሕዝብ? ብለው የሚጠይቁት የምጣኔ ሀብቱ ባለሙያው ዶክተር ፍቃዱ ገላው እቅዱን ይተቻሉ። አዲስ አበባ ብቻ ነው ወይ የኢትዮጵያ ሕዝብ? በክፍለ ሀገራት ምን ያህል ተደርጓል? ሌሎች ከተሞች ላይ፣ አጎራባች ከተሞች ላይ ተመሳሳይ እርምጃ ካልወሰድክ ገበያ በራሱ ጊዜ እዛ የተሻለው ዋጋ እስካለ ድረስ በተለያየ መንገድ በብላክ ማርኬት፣ በጥቁር ገበያ ወጦ እዛ በውድ ምርት ከአዲስ አበባ ወደ ተለያዩ ቦታዎች ይነገዳል ማለት ነው እና አንደኛ እንደዚህ አይነት የገበያ ማረጋጋት ስራዎች ሁሉን አቀፍ መሆን አለባቸው። ሰፋ ባለ አገር አቀፍ ደረጃ ካላካሄድካቸው በአንድ ከተማ የምታደርገው ገበያ ማረጋጋት ብዙም ውጤታማ አይሆን። መንግስት ሊያቀርባቸው የሚችላቸው እንደ ስኳር አይነት ነገሮች ያጠራቀመውን የተወሰኑ ሸማቾችን ላይ አቅርቦ የተወሰነ አረጋጋሁ ሊል ይችላል። ግን ይሄ ዘላቂም አይደለም። ምን ያህል ሰው ይደርሳል? ለምን ያህል ጊዜ ያረጋገዋል? ምን ያህል ምን ያህል ዝግጅት ተደርጎበት ነው በአንድ ሳምንት ጊዜ ውስጥ ይህንን ማረጋጋት ስራ እንስራለን፣ ይል መንግስት። ይልቁንም የገበያ ማረጋጊያ መሰረታዊ መርሆችን መከተል አለበት የሚሉት ዶክተር ፍቃዱ ተከታዩን አክለዋል። በመሰረታዊነት በዚች ሀገር ላይ ይህንንም ሆነ ማንኛውም ገበያ ዋጋ ለማረጋጋት ዋናው መሰረታዊ መሳሪያ የገንዘብን ፍሰት ወደ ገበያ የሚረጨውን ናሽናል ባንክ ወይም ብሔራዊ ባንክ፣ ያንን ቁጥጥር የማድረግ በመጠኑ የማድረግ ነው። መንግስትም ይሄ ኤክስፓንሽነሪ የሚሉት ፖሊሲ ዝም ብሎ ከፍተኛ ኢንቨስትመንት አንዳንዱ ፋንሲ ኢንቨስትመንት ነው። እንደዚ አይነት ኢንቨስትመንቶችን ቆጣቢ የሆነ የመንግስት ወጪ ስርዓት አሁን መንግስት መዋቅሩን ራሱ ብታይ በአንድ ወረዳ ላይ አምሳ ካቢኔ ያለበት ሀገር ነው እና የመንግስት መዋቅሩ ራሱ ልጥጥ ብሎ የመንግስት ወጪ በየቦታው ኢንቨስት የሚያደርጋቸው አንዳንድ ብዙም ኢኮኖሚ ላይ ትርጉም የማያመጡ የግንባታና የኢንቨስትመንት ስራዎች፣ በተጨማሪ መንግስት ራሱ መዋቅሩን ከአቅም በላይ ኢኮኖሚው መሸከም ከሚችለው በላይ ለጥጦታል ያ ከፍተኛ የገንዘብ የመንግስት ወጪን የሚያሳድገው ነው። ትልቁ መሰረታዊ መፍትሄ ግን እንደ እኔ ገበያ መር የሆነ የመንግስት ጣልቃ ገብነት በኢኮኖሚ ላይ በማምረትም ሆነ በመቆጣጠር የመንግስት ጣልቃ ገብነት በጣም የቀነሰበት ሊበራላይዝ ብታደርግ ማርኬት በራሱ ይረጋጋል። የውጭ ምንዛሬን ለገበያ ቢተው በተወሰነ ጊዜ ሊያደር ሾክ ሊፈጥር ይችላል። ያን ሾክ አብዞርብ የምታደርግበት ወይም ያንን መናጭ ሊፈጥር ይችላል። መጀመሪያ ላይ ያንን የሚሸከም የተወሰነ ገንዘብ ይዘህ ለገበያ ቀስ በቀስ ብትለ ራሱ ያ ራሱ ውጭ ገበያውና የሀገር የአገር ውስጥ ገበያው ስትጃ ገበያን ያረጋጋዋል። ተወዳዳሪዎችን መጨመር ነጻ የሆነ ገበያ መፍጠር ዋጋን ያረጋጋል። ሞር ወደ መንግስት መር፣ መንግስት ተቆጣጣሪ፣ መንግስት አምራች፣ መንግስት አከፋፋይ፣ መንግስት ራሽን የሚያደርግ ባረካው ቁጥር ጥቁር ገበያም እየተፈጠረ ዋጋም ደግሞ በየጊዜው እየናረ ነው የሚሄደው። ነዋሪዎችና ባለሙያዎቹን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አድማጮቻችን አብራችሁን ስላላችሁ በጣም ደስ ብሎናል። ወጣቶች መጪው የገና በዓልን እንዴት ልታከብሩ እንዳሰባችሁ እንዲሁም ደግሞ በተለይ ደግሞ የገና በዓል ስጦታዎች የሚቀባበሉበት አንዳችን ለአንዳችን መልካምነትን የምናሳይበት በዓል ከመሆኑ ጋር በተያያዘ በዚህ ዙሪያስ ምን ልታደርጉ አስባችሁ እንደሆነ በመገናኛ አውታራችን በፌስቡክም በትዊተርም ኢንስተግራም ላይም አለን። ሀሳባችሁን አጋሩን። መልሰን ወደ እናንተ እናቀርባለን። አሁን ጥቂት ደቂቃዎች ያሉን የሙዚቃ አፍታን ውሰድ። ጣቢያው የአሜሪካ ድምፅ የተከታተሉት የነበረው ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ እስካሁን ድረስ አብረን ነበርን። የነገ ሰው ይበለን። መልካም ምሽት።